የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ ቅዳሜ ሰኔ 15 2016 ዓ ም ዝግጅታችን ጀመረ። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ ውጭ ኤክስፖዠር ያስፈልጓል። እሱ እሱ ኦቨር ታይም በጣም ቀንሶ ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። አንድ መልስ ያለው ነገር አይደለም፣ ግን ሶሻል ሚዲያ በጣም ትልቅ እንግዲህ የሆነ ምክንያት ሊሆን የሚችለው ሶሻል ሚዲያ ነው። በዛ ውስጥ ደግሞ ብዙ ሌየሮች አሉ። በወጣቶች ዘንድ እየጨመረ ስለመጣው ራስ ማጥፋት ችግር ከተደረገ ውይይት የተቀነጨበ ነው። በኋላ ላይ ይህን የተመለከተ ዝግጅት ይኖረናል። ሳምንታዊው የሙዚቃ ቃና ዝግጅታችንም እንደተለመደው የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮቻችን ፕሮግራሙን በመምራት አብሬያችሁ የማመሸው አስማማየኖ ነኝ። የፕሮግራሙ ዋና አዘጋጅ ፂዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንቆዩ። አሁን ሰዓቱ የዋናና የዓለም ዜና ነው። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመ ነኝ። በአትላንቲክ ውቅያኖስ ላይ አምስት አስክሬን ሲገኝ 68 ስደተኞችን በህይወት ማትረፍ ተቻለ። የስፔን የባህር ላይ ነፍስ አድን ተቋም አንዲት በአትላንቲክ ውቅያኖስ ላይ ስትጓዝ የነበረች መርከብ በካናሪ ደሴቶች አካባቢ በባህላዊ የአሳ ማጥመጃ ጀልባ ላይ ሆኖ ሲንሳፈፉ የነበሩ 68 ስደተኞችን በህይወት መታደጓን ሐሙስ ዕለት አስታውቋል። የነፍስ አድን ተቋሙ በተጨማሪም በጀልባዋ ውስጥ አምስት አስክሬን ማግኘታቸውንም ጨምሮ ገልጿል። ከሰሜን ምዕራብ ስፔን ወደ ብራዚል በመጓዝ ላይ የነበረው የነዳጅ ዘይት ተሸካሚ መርከብ ረቡዕ ዕለት በካናሪ ደሴት ካሉት ሰባት ደሴቶች መካከል አንዷ በሆነችው በቴንሬፌ ደቡባ አቅጣጫ 815 ኪሎ ሜትር ርቀት ላይ ጀልባዋ ስትንሳፈፍ ማየታቸውን ገልጸዋል። ባህላዊ ጀልባዋ በሴኔጋልና በሞሪታንያ አሳ አጥማጆች ጥቅም ላይ የምትውል መሆኗም ተገልጿል። መርከቧ ውስጥ ከነበሩት ተጓዦች መካከል አንዱ የሆነው ስቲቭ ዲልቤክ ሰዎቹ በውቅያኖስ ላይ ሲንሳፈፉ ሃያ ቀናት መቆየታቸውን ተናግረዋል ሲል ለአሶሽየትድ ፕሬስ ተናግሯል። ከተጓዦቹ መካከል 62ቱ ወንዶች ሲሆኑ ቀሪዎቹ ሴቶችና ህጻናት መሆናቸው ነው የተነገረው። የስፔን የነፍስ አደን ተቋም በኢሜይል በላከው መግለጫ መርከቧ ሳንታ ክሩዝ ቴንሪፌ ወደብ ትላንት አርብ እንደምትደርስ ገልጿል። የስፔን የሀገር ውስጥ ሚኒስትር ባለፈው የጎርጎሮሲያኑ አመት 55618 ስደተኞች ወደ ካናሪ ደሴቶች በጀልባ መምጣታቸውን አስታውቋል። አንድ የእስራኤል ዜጋ በዌስት ባንክ ተተኩሶበት ሞተ። ግጭት እየተስፋፋባት ባለው የፍልስጤም ግዛት በሆነችው በሰሜን ዌስት ባንክ በዛሬው ዕለት አንድ የእስራኤል ዜጋ ተተኩሶበት ሞቶ መገኘቱን የእስራኤል ወታደራዊ ኃይል አስታውቋል። ቃልቂልያ በተሰኘችውና የእስራኤል ሰራዊቶች በሚንቀሳቀሱባት ከተማ ማቹ መገኘቱ ተገልጿል። መግለጫው በዛሬው ዕለት በዌስት ባንክ ሁለት ታጣቂዎች በእስራኤል ኃይሎች ከተገደሉ በኋላ ነው የወጣው። ይሁን እንጂ ምንም አይነት ተጨማሪ መረጃ ለህዝብ ይፋ አልተደረገም። የእስራኤል እና የሐማስ ጦርነት በጥቅምት ወር ከተጀመረ አንስቶ በዌስት ባንክ ግጭት እያየለ መጥቷል። ከዛን ጊዜ አንስቶም አምስት መቶ አርባ ዘጠኝ ፍልስጤማውያን በእስራኤል መገደላቸውን የአካባቢውን ሞት የሚዘግበው የፍልስጤም የጤና ሚኒስቴር ይፋ አድርጓል። በተመሳሳይ በዌስት ባንክ የሚገኙ ፍልስጤማውያን አምስት ወታደሮችን ጨምሮ ዘጠኝ እስራኤላውያን መግደላቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። በዌስት ባንክ ይዞታ ስር በምት የሚገኘው ቃል ቂልያ እና በሌሎች ዌስት ባንክ አካባቢዎች የእስራኤል ዜጎች እንዳይገቡ ክልክል ነው። በሚያዚያ ወር በ14 ዓመቱ እስራኤላዊ አዳጊ ሰፋሪ ላይ በፍልስጤም ግዛት የተፈጸመው ጥቃት በፍልስጤም ግዛት ባሉ ሰፋሪዎች ላይ ጥቃቶች እንዲከታተሉ ማድረጉ ተዘግቧል። የእስራኤል ወታደራዊ ኃይል አዳጊው ተገድሎ ነው ያለ ሲሆን፣ ይህን ተከትሎ ከግድያው ጋር ተያያዥነት ያላቸው ፍልስጤማውያን መታሰራቸው የሚታወስ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ቻይና ቻይናና ፈረንሳይ በጋራ ሳተላይት አመጠቁ። የፈረንሳይ ቻይና የጋራ ሳተላይት በህዋ ውስጥ ሊፈጠር የሚችል ከፍተኛ ፍንዳታን ለማጥናት ዛሬ ቅዳሜ ወደ ህዋ መጥቃለች። ይህ ጥረትም በአውሮፓና በእስያ ኃይሎች መካከል ሊደረግ የሚችል የኃይል ትብብር ጉልህ ምሳሌ ተደርጎ ታይቷል። በሁለቱ ሀገራት መሐንዲሶች የተሰራችው ሳተላይት በህዋ ላይ ያሉ የጋማ ጨረር አፍላቂዎችን ለመፈለግ ከመሬት በቢሊዮን የሚቆጠሩ የብርሃን ዓመታትን ርቋ እንደምትጓዝ ተገልጿል። ሁለት የፈረንሳይና ሁለት የቻይና ሮኬቶችን የያዘችው ሳተላይት በቻይና ሰሜን ምዕራብ ሲቹዋን ግዛት ከሚገኘው ዢቻንግ የሳተላይት ማምጠቂያ ስትተኩስ በስፍራው ተገኝተው ማየታቸውን የአጃንስ ፍራንስ ፕሬስ ጋዜጠኞች ዘግበዋል። መርሃ ግብሩ በፈረንሳይና በቻይና የህዋ ሳይንስ ተቋማት መካከል እና በሌሎች የሳይንስና የቴክኒካል ቡድኖች መካከል ትብብር እንዲኖር ያደረገ ነው። ይሁን እንጂ በዚህ ደረጃ ያሉ የምዕራቡ ዓለም እና የቻይና የህዋ ላይ ትብብር በተለይም በጎርጎሮሳውያኑ 2011 ዩናይትድ ስቴትስ በናሳ የሳይንስ ጣቢያ እና በቤጂንግ መካከል ምንም አይነት ትብብር እንዳይኖር ማገዷን ተከትሎ ያልተለመደ መሆኑ ተዘግቧል። አድማጮች፣ ለምሽቱ የያዝናቸው ዜናዎች የነበሩ ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመ ከዋሽንግተን ዲሲ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኔ 15 2016 ዓ ም ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ፣ በቴሌቪዥን፣ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ የመጀመሪያው ዝግጅታችንን እንለፍ። በወጣቶች ዘንድ እየጨመረ የመጣውን ራስን የማጥፋት ችግርን ይመለከታል። ዩናይትድ ስቴትስ ውስጥ በየ 11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ ወደ 50 ሺህ የሚጠጉ አሜሪካውያን ራሳቸውን አጥፍተዋል። በተለይ ዕድሜያቸው ከ10 እስከ 24 ዓመት ባሉ ወጣቶች ዘንድ ደግሞ 62 በመቶ የጨመረ ሲሆን በዛ ዕድሜ ክልል የሚገኙ ወጣቶች ዋና የሞት መንስኤ መሆኑ ተመላክቷል። ይህ ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችን የሚያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካውያን ወጣቶች ቁጥር እየጨመረ መሄዱን ባለሙያዎች ይናገራሉ። እናም ለዚህ ምክንያቱ ምንድን ነው? ችግሩ እንዴት መፍታት ይቻላል? በሚለው ላይ ስመኝሽ የቆየ ሁለት እንግዶችን እዚህ የአሜሪካ ድምፅ ስቲዲዮ ጋብዛ ወያይታለች። እንግዶቹ ዶክተር ሊሊ ሙልጌታ ፔዲያትሪክ ፋርማኮሎጂስት ስትሆን በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ ታገለግላለች። ሁለተኛው እንግዳ ደግሞ ወጣት ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያና አፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች ነው። በቀጥታ ስመኝሽ ከእንግዶች ጋር ወዳደረገችው ቆይታ እንለፍ። ዶክተር ሊሊ ካንቺ ልጀምርና እራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት በአስደንጋጭ ሁኔታ እየጨመረ የሄደው በምን ምክንያት ነው? አንድ ፓንደሚኩ ብዙ ይህን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው። ብዙ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትሬስ አለ። በኮሚኒቲያችንም በትምህርት ውስጥም ልጆች በጣም ብዙ ስትሬስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ በቂ ጊዜ የላቸውም፣ ውጭ ለመጫወት። ድሮ እኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ፣ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ መንታል ሄልት እንዲኖረው ፀሐይ ውጭ ኤክስፖዠር ያስፈልጓል። እሱ እሱ ኦቨርታይም በጣም ቀንሶ ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኤንቫይሮንመንቱ የመቀየሩ በሙሉ መንታል ሄልት ላይ ብዙ ኢምፓክት አለው። ሌላው ደግሞ እነዚህ ልጆች በእኛ ኮሚኒቲ የሚወለዱት ከኢትዮጵያ ከመጣን ኢሚግራንት ነው እና የእኛ አስተዳደግ አስተሳሰብ እኛ ባደግንበት ነው እንጂ ነሳሪ ለዚህ ኢንቫይረንመንት ጥሩ ነገር ላይ ሆን ይችላል። ጥሩም የሚያመጣው አለ፣ አጀስት መደረግ ያለበት ነገር አለ። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆች ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልት ኢሹ እንዳላቸው አይደንትፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? ሰው በሄልት ኬር ውስጥ ያለው ዘረኝነት ከንስደር መደረግ አለበት። ብዙ ፋክተር አለው ተያዥ ግድ አሉ። እንግዲህ ዶክተር ሊሊ ያነሳቻቸው ከጭንቀት፣ ከአመጋገብ፣ ከአስተዳደር ከዘረኝነት ጋር የተያዙ ችግሮች አሉ። ማቴዎስ አንተ በቀጥታ ከወጣቶች ጋር ነው የምትሰራው። በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህ እና ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው? ብዙ ምክንያቶች አሉ። ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር፣ ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ ሁለት መስፈርት ውስጥ ነው የሚኖሩ የቤት መስፈርት አለ። በትምህርት በጣም ጎበዝ ናቸው ቲፒክሊ፣ ሁሌ አይደለም ግን መጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ ሚንስ በቤታቸው መስፈር ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ አለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ። ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት። ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖረው ይችላል። ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል። ስለዚህ በወላጆችና በልጆች መካከል ያለው ሰፊ ልዩነት የአስተዳደግ የጀነሬሽን ሊሆን ይችላል። ሰፊ ልዩነት ለዚህ አስተዋጽኦ ያደርጋል። ቅድም ዶክተር ሊሊ ጠቀስ አድርገሸዋል ቴክኖሎጂ ብለሽ እና ማህበራዊ ሚዲያ ሳንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆች እና ለአዳጊዎች አይምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱት። እና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው? ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገር። አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ፣ ሶሻል ሚዲያ ብዙ ኮሚኒኬሽን ስኪላቸውን እየቀነሰባቸው ነው። ሶ ትንሽ ችግር አለመግባባት ሲኖር ኢዚሊ የሪዞልቭ የማድረግ ችሎታቸው የደከመ ነው። ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረግ ኮመንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው። ምክንያቱም ከሰው ጋር ግንኙነት ያላቸው ተ በጣም ሪዱስድ ስለሆነ ይነዝራቸዋል። ከማህበረሰብ ከምነ ማህበሩ ስለሚነጥራቸው ችግርን ሀንድል የማድረግ ሲትዌሽን ይሄ ጄኔሬሽን ችሎታቸውን እንደ በፊት አደለም። ችግር እንዳይኖራቸው ነው የምናሳድጋቸው። እኛ ስህተት እንዳያደረጉ ፕሬሽር እንዳያኖረቸው፣ ፕሪቨንት እናደረጋቸው እና አንድ ፕሬሽር ሲኖራቸው ክራምብል ያደርጋሉ። በጣም ከባድ ይሆንባቸዋል። ሶ እሱን ሚኒማይዝ ማድረግ፣ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደረግ እስከ 11 እስከ 12 ዓመት ድረስ፣ ከዛም በኋላ ነው ብሬን ዲቨሎፕ የሚያደረገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ምንም አይነት መደረግ አላባቸው። ኖርማል ዲቨሎፕመንት እንዲኖር የብሬ ናቸው ከችግር አንጻር ነው ሰው የህይወትን ትምህርት ተምሮ የሚወጣው። ሰው ይቅር ማለትን የሚለምደው ወይ ይቅር ማለት የሚችለው ከተጎዳ በኋላ ነው እንጂ መቼም ያልተጎዳ ሰው ይቅር ባይነት ምን ማለት እንደሆነ ሊረዳ አይችልም። እና ችግር የሚባለው ነገር ከክላስሩሙ አንጻር ከሶሻል ላይፉም አንጻር ክምል የተወገደ ነገር ነው። ትንሽ የሚያሰናክል ነገር ሲያጋጥማቸው ልጆቹ ሃንድል የማረግ አቅማቸው በጣም በጣም ትንሽ ነው። በዛ ላይ የሚያልፍ አይመስላቸውም። አንዳንድ ችግር በቃ ይሄ ነገር አዎ ይሄ ነገር ህጋውን ካለቀ በቃ ህይወቴ ጠቅላላ ተበላሸ ብሎ ይደመድማሉ። አንድ መልስ ያለው ነገር አይደለም ግን። ሶሻል ሚዲያ በጣም ትልቅ እንግዲህ የሆነ ምክንያት ሊሆን የሚችለው ሶሻል ሚዲያ ነው። በዛ ውስጥ ደግሞ ብዙ ሌየሮች አሉ። እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአይምሮ ጤና ችግር ነው። ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትል ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው። እንግዲህ ማቴዎስ፣ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህ። እና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል? ያሉበትን ሁኔታ አያውቋቸውም። ብዙ ጊዜ ለምን መሰለሽ፣ በሁለቱም መስፈርት አክሰፕተብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሰፕተብል ሆን መሆን ይፈልጋሉ፣ ውጭም ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። እሱ ትልቅ ችግር ነው። ቢከዝ ከጊዜ ወደ ጊዜ እየባሰ እየባሰ እየባሰ ዲስተንሱ እየሰፋ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ። ሲዋሹ ማለት በጣም ደህና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። ሁለተኛ ደግሞ የቤተሰብ ችግር፣ የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለመስማማት። ለምሳሌ ይህን ነገር ብዙ ጊዜ አየሁት ነው። እናትና አባት አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ፣ አይመስልሽም? ልጅ የሚሰማ ግን ይሰማሉ። የሆነች አንድ ተማሪ ቁጭ ብላ የሆነ ነገር እያወራሁ ያው ልጆቹ ጋር ትንሽ እቀላለዳለሁ እና አለቀሰች፣ ዝም ብላ አረብ ብሎ አለቀሰችና፣ ምንድን ነው ችግሩ? ምን ያልኩት ነገር አለ ወይ የቀለድኩት ቀልድ? ከዛ ምን She doesn't remember the last time her parents spoke in the same house. And the apartment to know. So I thought, I check, I to But I'm a what to break I design it a, situation, design a context. But I'm a good at, good at, good at. I I to i I'm not i ልጅ ጋር ያለው ግንኙነትና እርስ በርስ ያለው ግንኙነት ኮምፕሊ ሰፐሬትድ መሆን አለበት እና በደንብ ድፋይንድ መሆን አለበት። አለመስማማት ሲኖር ልጅ ፊት መጮህ፣ ልጅ ፊት መነጋገር፣ ልጆቹም ሳይድ ይዛሉ። ሌሎችም ነገሮች አሉ ግን አይ ቲንክ ሜጀር ሁለቶቹ እንደዚሁ ይመስሉኛል። አዎ፣ እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅና የምሮ ጤና ልከታተል የምችለው ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል እና ዶክተር ሪሊ ወደ አንቺ ልምጣ ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ላይ ምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው? ሊያስተውሏቸው የሚገቧቸው ምልክቶች አሉ። ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ፣ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ዲፕረሽን ወይም ስለ እንትን ችግር ላይ ኖር ይችላል። ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል ማስተዋል አለብን። ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኤንቫይሮንመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት። እዛ ደረጃ ሲደርስ ኦሬዲ ብዙ ዳሜጅ ደርሷል ማለት ነው። ከስትሬስ ሆነ ከዳየት ሆነ ከኤንቫይሮንመንት ሆነ ከዛ በፊት ለመያዝ ዋና ጥረት፣ በተለይ ትናንሽ ልጆች ያላቸው ሰዎች። አይ ቲንክ ትልቁ ቼንጅ አየሁት። ምክንያቱም ይሄ በአበሻ ኮሚኒቲ ን ስፐሲፊክ ይሆን አይደለም ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳይታችን እና ኢንቫይርንመንታችን ነው። እነሱንም ሱንም አከታቶ ነው ብሮደር ቪው ያስፈልጋል፣ ባይኔ ሰፋ አድርጎ ማየት። ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ጊዜ መውሰድ ያለባቸው እርምጃ ምንድን ነው? ራስን ማጥፋት ደረጃ ከመድረሱ በፊት እንደዚህ አይነት ፓተርን ካዩ መጀመሪያ ያው እርስ ማነጋገር ነው። ለውጥ ውስጥ ትልቅ የሆነ ከመሰላቸው የመጀመሪያ እንትን ፒዲያትሪሽን ናቸው፣ የልጅ ዶክተር ጋር ወስደው መነጋገር ነው። ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል። አንዳንዴ መድኃኒት ሊያስፈልግ ይችላል። በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል፣ ግን መድኃኒት ብቻውን አይሰራም። መድኃኒት ከቴራፒ ጋር ከዛ ኢንቫይሮንመንቱንም ደግሞ ያለውን መቀየር አለበት። ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ፣ የማግለል አዎ። ያብሳል፣ አይሰራም፣ አያስፈልግም። እና የሚሰራላቸው ልጆች ይኖራሉ፣ የማይሰራላቸውም ልጆች ይኖራሉ። ግን እስካልተሞከረ የትኛው ሊሰራለት ለማይሰራለት የትኛው እንደሆነ ሊታወቅ አይችልም። ማቴዎስ አይ ቲንክ ለወላጆች ቢ ፕሬዘንት ነው፣ ከልጆቻችሁ ጋር ግዜ ያሳልፉ። ልጆቻችሁ እውነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያያል የሚያየውን ነገር ደግሞ ይውጣል። ያ ደግሞ ፍሬ ይፈራል ቆየ ቆየ ሲመጣ ማለት ነው። እና ከልጆች ጋር ያላችሁን ግንኙነት በኮሚኒኬሽንም አንጻር በፕሬዘንስም አንጻር ማስፋት ይገባል። አይ ቲንክ ልጆቹ የሚያምኑት የሚተማመኑበት ወላጅ እስካላቸው ድረስ የሚደብቁበትም እንትን ይጠባል ማለት ነው። ሁሉንም ነገር ኮሚኒኬት ማድረግ ይጀምራሉ። አስጊ ደረጃ ከመድረሱን በፊት አድረስ መደረግ ይቻላል ማለት ነው። ዛሬ እንግዲህ በወጣቶች አይምሮ ጤና ችግር እና ራስ እስከ ማጥፋት የሚያደርሱ ጉዳዮች ላይ የተነጋገር ነው። ችግሩ ከብን ይመነጫል? ምን ማድረግ ይቻላል የሚሉ ሀሳቦችን አንስተናል። ዶክተር ሊሊ ሙሉጌታ የፔዲያትሪክ ፋርማኮሎጂስት ባለሙያ እንዲሁም ደግሞ በአሜሪካ የፌዴራል መድኃኒት ቁጥጥር አስተዳደር ባለሙያ ነች። እንዲሁም ማቴዎስ መስፍን የማህበረሰብ ጥናት ባለሙያ እንዲሁም ደግሞ የአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም መስራችና ዋና ስራ አስኪያጅ በዩናይትድ ስቴትስ ለሚኖሩ ኢትዮጵያዊ አሜሪካዊ ወጣቶች የማማከርና የመሳሰሉትን አገልግሎቶች የሚሰጥ ተቋም ነው። ሁለታችሁም በአሜሪካ ስቱዲዮ ተገኝታችሁ ይህን ቃለመጠይቅ ስላደረጋችሁ በጣም ነው የማመሰግነው። እኛም እናመሰግ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስመራችን መደመር 1 202 255 3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችን ነው። ቀጥለን ደግሞ በኢትዮጵያ ቴክኖሎጂ ሚዲያና ጋዜጠኝነትን ወደሚዳሰው ሁለተኛው ዝግጅታችን እንለፍ። በኢትዮጵያ ጋዜጠኝነትና ሚዲያዎች የስራ ሂደት ላይ የዲጂታል ቴክኖሎጂ ሽግግር ያስከተላቸው አዎንታዊና አሉታዊ ተጽዕኖዎች መኖራቸውን ጋዜጠኞችና የሚዲያ ስራ ኃላፊዎች ለአሜሪካ ድምፅ ተናግረዋል። በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋዬ፣ ድሬቲዩ ሚዲያ ዋና አዘጋጅ ፍሬው አበበና ና የተወዳጅ ሚዲያ ኮሚኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ እጅጉ የዲጂታል ቴክኖሎጂው ያመጣቸው እድሎችና ፈተናዎች በርካታ መሆናቸውን ገልጸዋል። የፕሬስ ነጻነቱና ልምምዱ እንደተጠበቀ ሆኖ ከቴክኖሎጂ አንጻር የሚታየው የዲጂታል ሽግግር ምን ይመስላል? በቴክኖሎጂ ሚዲያና ጋዜጠኝነት ላይ የሚኖረው ተጽዕኖስ ምንድን ነው? በዚህ ዙሪያ እንግዶችን ያነጋገራቸው ደረጀ ደስታ ነው። ዘገባውን ተከታትለን እንመለስ። ቴክኖሎጂው ለሚዲያ የጠቀመውን ያህል ሀሳብን በነጻነት እንዳናቀርብ የሚጋፋ ነው ብዬ አስባለሁ የሚለው የተወዳጅ ሚዲያና ኮሚኒኬሽን ስራ አስፈጻሚና ጋዜጠኛ እዝራ እጅጉ ነው። በሚዲያና በተገልጋዩ መካከል አለመግባባት እንዲፈጠር ክፍተት የፈጠረበት አጋጣሚ መኖሩን ጭምር እንደሚከተለው ያስረዳል። አካውንት ሀክ የሚደረጉት ነገሮች እኔ ላይ ባያጋጠምም ወይም ደግሞ ፌክ ኒውስ ምሳሌ አሁን የኔን አካውንት ተጠቅመ ሰዎች የተለያየ ነገር በእኔ ባያጋጠመኝም የቅርብ ሰዎች ሲያጋጥም አይቻለሁ። አንድ ይሄ ነው። ሁለት ደግሞ እኛ ፖስት የምናደርጋቸውን ታሪካዊ ነገሮች ሰዎች በተለያየ አይነት መንገድ ይረዱታል። የአንድን ሰው ታሪክ ፖስት እናገር ከስር የሚጻፉት ኮሜንቶች ከሀሳቡ ጋር የማይገናኙ ናቸው እና አንዳንድ ጊዜ በያዝ የምንሆንበት ጊዜ አለ። ወይም ደግሞ ሀሳባችን የሚበረዝበት የምንጽፋቸው ነገሮች ሰው ጋር በሚደርሱበት ጊዜ በሚጻፉት አስተያየቶች ምክንያት ምን ነው ባልጻፍኩኝ የምንልበት ጊዜ አለ። ይሄ እንደ ፈተና ኦ ደግሞ እንደ ተግዳሮት የምንቆጥበት የምንቆጥረበት ሁኔታ አለ። በእኔ እምነት ብዙ ጊዜ ቲንክ ቢፎር ፖስት የሚል አንድ መርህ አለኝ። ምንድን ነው ፖስት ከማድረግ በፊት አስብ የሚል መርህ ማለት ነው ግን አንዳንድ ሰዎች ደግሞ ሳያስቡ ደግሞ የሆነ ነገር ስሜታዊ ሆኖ ፖስት የሚያደርጉት ነገር እልሶ እኛ በምንሰራው የሶሻል ሚዲያ ንቅናቄ ላይ የራሱን የቻለ ተጽዕኖ ሲፈጠር ታየዋለ። በዚህ ምክንያት ሶሻል ሚዲያ ላይ ነጻ መሆን አንችልም። እንደምናውቀው አንድ ሰው የግሉ አካውንት ካለው በዛ የግሉ አካውንት የሚያምንበትን ነገር መጻፍ ይችላል። ግን የምንጽፈው ነገር ላይ ሰው እንዴት እንደሚረዳው የሚለው ነገር በጣም እንድንሰጋ የሚያደርጉ ነገሮች እንዳሉ እኔ በግሌ ይገነዘባለሁ። በግሌ ይዤ የፈለጉትን ነገር መጻፍ አልችልም የትም ቦታ በሆን ኦልሬዲ ማይንዴ ሰው ደግሞ እንዲ ሰዎችን ቢቢል ብለው ነገር አለ። ይሄ ደግሞ በነጻነት ሀሳብ መግለጽ የሚለውን ነገር እንጋፋ ነው ብዬ አስባለሁ። እዝራ ቴክኖሎጂው የጥቅሙን ያህል ሙያውን ተከትለውና አክብረው በሚሰሩ ጋዜጠኞች ላይ አሳድረዋል ስለሚለው አሉታዊ ተጽዕኖ ያስረዳል። ፍጥነቱ እንዳለ ሆኖ ገልብጦ ማስተላለፍና መለጠፉ ያመጣውን ችግር ያብራራል። በአንድ በኩል ማህበራዊ ድረገጾች ከዋናው ሚዲያ ከምንላቸው የተሻለ ተቀባይነት እንዳላቸው ሰው ሞባይሉ ላይ ያገኛቸዋል ግን፣ በእነሱ በኩል ደግሞ ማንም ሰው የፈለገውን ነገር በፈለገበት ቦታ ሆኖ በፈለገበት ሰዓት ስለሚጽፍ ፕሮፌሽናሊ የሚሰሩ ሰዎችን ሞራል የሚገሉበት መንገድ አለ። ምሳሌ አንድ ሰው ዜና ለምሳሌ የሚሰራው አንድ የሶሻል ሚዲያ አንድ ኢቬንት ላይ አንድ ጋዜጠኛ ቢገኝ ተመሳሳይ ነገር የሚሰሩት ሶሻል ሚዲያ አንድ ፌስቡክ ጋር አንድ ኢቨንት ላይ ሲገኝ አንዱ ከሠራው ተቀብሎ ነው የሚሰራው። ኮፒ ኮፒ ፔስት ነው የሚያደርገው። ቢያንስ በአንጻራዊነት ግን ፕሮፌሽናል ብለን የምንላቸው ሰዎች አንግል መምረጥ፣ ሊድ ምናምን የሚለውን ነገር በደንብ አስበው ነው የሚሰሩት። ይሄ እንግዲህ በምታይበት ጊዜ አንደኛ ያደርገውን ኮፒ ፔስት ፖስት ነው፣ ኮፒ ፔስት፣ ከዛ ፖስት። ይሄ ምን ያመጣል? ትክክለኛ ያልሆነ ኢንፎርሜሽን በአንድ ጊዜ ይዳረሳል። ሰው ደግሞ ምንም በግነቱ የሶሻል ሚዲያ አብሬት ማድረግ የሚቻል ቢሆንም ግን ሰው ደግሞ ስክሪንሾት ካደረገና አንዴ ሚሊየን ሰው ከደረሰ ልትመልሰው አትችልም። ይሄ ትልቅ ጉዳት አምጥቷል በሙያው ላይ። ሁለት ደግሞ ባለሙያዎቹ ራሳቸው የሶሻል ሚዲያ ሁሉም ተፈርጎ ሶሻል ሚዲያ ፌክ ኒውስ ነው ስለሚባል ሜንስትሪም ሚዲያም ላይ ያሉት ሰዎች ሶሻል ሚዲያን በደንብ አድርጋ ጠንክረዋል ያዙ። ራሱን የቻለ ቱል ነው፣ መጠቀሚያም መሆን ይችላል፣ መጉዣም መሆን ይችላል እና ከዚህ አንጻር የዚህን አይነት ተጽዕኖ አሳድሯል በፕሮፌሽናሊዝም ጆርናሊዝም ላይ ብዬ አስባለሁ። ከሀያ ዓመት በላይ በጋዜጠኝነት ያገለገለው እና አሁን ድሬቲው በሚባለው ሚዲያ ዋና አዘጋጅ ሆኖ እየሰራ መሆኑን የገለጸልን ፍሬው አበበ ቴክኖሎጂው በተለይ በሕትመት ሚዲያ ውስጥ ትልቅ ለውጥ ማምጣቱን ይገልጻል። ከሕትመት ወደ ዲጂታል የተካሄደውን ሽግግር ያብራራል። ጋዜጣ ሳታ ውስጥ እንደሆነ መጀመሪያ ላይ በለጠፋ ነበረ ለጠፋ ይባላል ነበረ ጋዜጣ ኤትሪ ወረቀት ይገዛና ፕሪንት የተደረጉት በመቀስ እየተቆራረጡ እየተለጠፉ ነበረ ተገጣጥሞ ተገጣጥሞ በኋላ ጋዜጣ ቅርጽ እንዲይዝ ተደርጎ ነው። ዳሜው ተሰርቶ ማለት ነው። ነው ዳሜው ነው ምን ተሰርቶ ምን ተብሎ፣ እሱን አላ አልፈን ፎቶግራፍ በዳርክ ሩም አጥበን ምን ብለን እዛው ደረቃል ደረቀ ተብሎ፣ ብዙ አይተናል። እኔ እናንተ አይዮፓ አሳልፈናል ብዬ ጠፍ አደረጋለሁ። ከዛ ምንድን ነው የሆነው? ዲጂታል የሚባል ነገር መጣ። ካሜራ በቀጥታ ዲጂታል ካሜራ ፎቶግራፍ ማንሳት፣ ወዲያ ወደ ኮምፒውተር ማስተላለፍ ተጀመረ። በኮምፒውተር ደግሞ ራሱ ጋዜጣው በኤስሪ መጀመሪያ በኤፎር በኤፎር ይወጣና ማተሚያ ቤት ሄደ ወደ ኤስሪ አድጎ ጋዜጣ ሆኖ የሚወጣበት ቴክኖሎጂ መጣ። አሁን አሁን ደግሞ ዘፍየት ብሎ በጣም በሚገርም ሁኔታ እኔ እንደውም ሪፖርተር ከለቀኩ ቆይቻለሁ። ሪፖርተር ጋር ነበርኩኝ። ከአስር አመት በፊት ነው የለቀኩት። በዛን ጊዜ ሁሉ የሚገርም ከቢሮ ሆነ የሰራውን ነገር በሙሉ ኦንላይን ለማተሚያ ቤት እናስተላልፍ ነበረ። በሙሉ ማለት መሄድም ሰዓት ፈልግ ማለት ነው። ከዛ በቃ እዛው ተቀብለው ደግሞ ማተሚያ ቤት ያሉት ወደ ህትመት የሚመሩበት ሁኔታ ተፈጠረ ማለት ነው። ይሄ ራሱ የቴክኖሎጂው እንቅስቃሴ የሚያሳይ ነው በጣም እኔ ሳስበው በጣም የሚገርመኝ ነው። ያው ስላለፍኩበት በጣም በጣም ያስደንቀኝ ነው። ኢትዮጵያ ውስጥ ሌሎችም አሁን በስልክም በኢንተርኔት አሁን የትኛውም የሀገሪቱ ጫፍ ብትሄድ ደስ የሚል ኢንተርኔት ከሞላ ጎደል አለ። በተለይ ደግሞ ስልክ አለ። ስልክ የሌለበት ቦታ የለም። ስለዚህ የፈለግከውን ዜና የምትሰራቸውን ነገሮች ወዲያው የማስተላለፍ ወዲያው ለቢሮ ማድረስ ለአድማጭ ተመልካች ለአንባቢ የማድረስ እድሉ ስላለ ለሚዲያው በጣም ትልቅ አጋጅ የሆነው። ሁሉም ነገር ያለ አሉታዊ ነገር አይመጣም። ጥቅምና ጉዳት አብረው የሚሄዱ ነገሮች ናቸው የሚለው ፍሬው ይህ በኢትዮጵያ ብቻ የመጣ ሳይሆን ዓለም አቀፍ ተግዳሮት ነው ይላል። እስከነ ችግሮቹ ለሙያው የመጣው ለውጥ ተነግሮ የሚያልቅ አይደለም ሲልም ይከራከራል። አሁን እኮ ሰሩ አይደለም በቀላሉ በጎግል ሰርች አድርገህ ዜናዎችን የምታገኝበት የሆነ ዜና ሰርተ በግራውንድ ወስፈልድ በቀላሉ ምታገኝበት የበለ አዳዲስ መረጃዎችንም የምታገኝበት እና ተጨማሪ ነገሮችን ጨማምረ በቀላሉ መሰራሉ ድል ትመጠዋል እና ቀላል አይደለም ማለት ጋዜጠኛውንም ደፋት ካም በከፍተኛ ደረጃ አቃሏል ማለት ነው ያው አደጋውን በተመለከተ እንግዲህ ቴክኖሎጂ በራሱ ለቁጥጥር ማመቺ ባለመሆኑ ምክንያት እና እንደገና ሰዎች እንደፈለጉ መረጃ እንዲያሰራቸው እድል ከመስጠቱ አኳያ የራሱ ደግሞ ክፍተቶች አሉት። ይህ የታወቀ ነው እና በዚህ ረገድ ቱ አንዳንድ አደጋዎች እንደሚኖሩ ይታወቃል። በኢትዮጵያም ብዙ ችግሮች ተከስተዋል። ሰዎችን ሁሉ ለምሳሌ እንደዚህ ነው እንደዚህ ነው የሚሉ የተሳሳቱ መረጃዎች በመሰራጭታቸው ምክንያት ሰዎቹ የሞቱበት ሁኔታ ሁሉ በኢትዮጵያ ቴሌቪዥን የዜና ክፍል ምክትል ዋና አዘጋጅ ሰለሞን ጸጋይ በጋዜጠኝነት ለአስራ ሁለት ዓመታት መስራቱን ይገልጻል። ለምሳሌ ድሮ ሶስት ነው ዓመታት አሁን ከአስር ዓመት በፊት እኛ እንጠቀምበት የነበረው ሲስተም አናሎግ በመሆኑ አንድ ዜና ከዜናነት አልፎ ታሪክ የሚዘግብ እንድንመስል ያደርገን ነበር። በጣም ይዘገያል ቴክኖሎጂው፣ የምንላላክበት መንገድ፣ የምንሰራበት መንገድ በጣም አናሎግ በመሆኑ ዜናውን ወደ ታሪክነት እንዲቀየር ያደረገ ነበር እና እውነቱ ከተካሄደ ከሁለት ቀን ከሶስት ቀን በኋላ ነው የሚደርስ በቴክኖሎጂ አለመኖር ምክንያት። አሁን የማህበራዊ ሚዲያ እና ሌሎች እዚህ ጋር ተያይዞ የመጡ ቴክኖሎጂ ሲመጡ ግን ስራውን አቅልሎታል። ጋዜጠኛው በየትኛውም ቦታ ከየትኛውም አካባቢ ያያቸውን መረጃዎች በቀላሉ ወደ ሚዲያ አቅርቦ ለኦዲንሱ መድረስ የሚያስችል ሁኔታ ፈጥሯል። በቀደመው ጊዜ የዜና ወጃ ሰዓቶች የተወሰኑ ብቻ መሆናቸውን ያስታወሰው ሰለሞን አሁን ያን መጠበቅ አያስፈልግም ይላል። የዜና ወጃ ሰዓቶቹም የነበሩት ዜና ባለመድረሱ ነው ወይ ሰባት ሰዓት ነው ወይ ሁለት ሰዓት ነው ዜና የሚኖሩ አሁን ግን ቴክኖሎጂ ስለመጣ ኢሚዲየት መረጃውን በማህበራዊ ሚዲያ ትለቀው ትችላለህ። የግድ ሰባት ሰዓት ዜና ላይጠበቅብኝ ይችላል ማለት ነው፣ እና የጋዜጠኝነትን ስራ አቅልሏል ማለት ነው። ያያቸውን መረጃው በቀላሉ ወደ ኦዲየንሱ ለማድረስ፣ ለምሳሌ ጋዜጠኛው ከቤቱ ወደ መስሪያ ቤት ሲሄድ የሚያቸውን ነገሮች በቀላሉ ፖስት አድርጎ መረጃውን ሊሰጥ ይችላል ማለት ነው እና የጋዜጠኞችን ስራ በማቅለል ረገድ በጣም ብዙ ጠቀሜታዎች አሉት። የዚያኑ ያክልም ቴክኖሎጂው የራሱን ፈተናዎች ይዞ መጥቷል ይላል ሶሎሞን። ከፈተናዎቹ መካከል አንዳንዶቹን ችግሮች ለው ይጠቅሳቸዋል። ወደ ችግሮቹ ስንመጣ የመጀመሪያው ነገር የመረጃ መብዛት፣ መረጃው በጣም ብዙ ነው። ኦዲንሱ የትኛውን መምረጥ እንደሚችል ይቸገራል። ከዛ ጋር ተያይዞ ደግሞ ለምሳሌ የተሳሳቱ መረጃዎች ይመጣሉ። ፌክ ኒውስ በጣም የበዛ ነው። አሁን የቴክኖሎጂ አንደኛው ችግሩ የፌክ ኒውስ መብዛት ነው እና ሁለተኛው አሁን በጣም እያየን ያለነው የዲፕ ፌክ ነገር እውነታውንና ሀሰተኛ መረጃውን ለመለየት ሲያስቸግር በጣም አስቸጋሪ አድርጎታል የደደብ ዲፕፌክት የአንድን መሪ ንግግር በትክክል አስመስሎ መናገር ያ ደግሞ የሚያመጣውን ጣጣ የምናውቀው ነው የሚሆነው እና እነዚህ እነዚህ የሀሰት መረጃዎች መዛት የመረጃ ምንጮቹ አለመታወቅ ተጠያቂነት አለመኖርም ያመጣል። ቴክኖሎጂዎቹ ማንን እንደሚያሰራጨው ያን መረጃ ሄት እንዳገኘው ለማወቅም የሚያሰራጨውን አካልም ለመቆጣጠርም የሚያስቸግር ሁኔታ ነው ያለው ማለት ነው። የኢትዮጵያ ቴሌቪዥንን ጨምሮ ብዙዎቹ የኢትዮጵያ መገናኛ ብዙሃን ቢያንስ በአቀራረብ ይዘታቸው ድሮ ከሚታወቁበት የተለየ መልክ ለመያዛቸው ቴክኖሎጂው የተጫወተው ሚና መኖሩን ያሳያል። የቴሌቪዥን ጣቢያ የዜና ክፍል ምክትል አዘጋጅ ሰለሞን ይህን ያስረዳል። አሁን ቴክኖሎጂ ያገዘ ነገር ለምሳሌ፣ ተወሰኑ አመታት በፊት ሮችን ለምሳሌ በኢኮኖሚ ጉዳይ ላይ አሜሪካን ሀገር አንድ የኢኮኖሚ ባለሙያ የምጣኔ ሀብት ባለሙያ ማስገባት ብንፈልግ ቴክኖሎጂው ስለሌለ እንግዳ ማስገባት አንችልም። አሁን ግን የትም ቦታ ጃፓን የሚሆን አሜሪካን በቴክኖሎጂውን ተጠቅመን ለምሳሌ በዋትሳፕ ሊሆን ይችላል፣ ሌሎች አማራጮች አሉ፣ ዙም ሊሆን ይችላል። ሌሎች አማራጮችን ተጠቅመን የትኛውም ቦታ ላይ ያሉ ባለሙያዎችን ማስገባት እንችላለን በቀላሉ ማለት ነው። ስለዚህ ድሮ አንድ እንግዳ ወደ ስቱዲዮ እንዲመጣ እንጋብዘው ነበር። አሁን ግን እኛ ራሳችን ወደ እርሱ ሄዳለን በቀጥታ ቴክኖሎጂውን ተጠቅመን ባለሙያ ትንታኔ እናገኛለን። የምንፈልጋቸውን እንግዶች፣ ኢንተርቪው የሚደረጉ ሰዎችን በቀላሉ እንድናገኛቸው አስችሎናል ማለት ነው። ሌላም ከቴሌቪዥን ጋር ተያይዞ የተለያየ ቦታ ዋሽንግተን ዲሲ ከካይሮ ከ ኬፕ ታውን ብለን ሰዎቹ ያሉበት ቦታ ሆኖ መረጃ እንዲሰጡና ስክሪኑ እንዲሆን በጣም አግዞናል ማለት ነው። ምን ያህልስ ፈታኝ አድርጎታል? በየጊዜው ቶሎ ቶሎ የሚለዋወጠ ወይም ደግሞ ምን ያህል ቀላል አድርጎታል? ኤአይ ከመጣ በኋላ እንግዲህ ከጋዜጠኛው በቀላሉ የፈለገውን መረጃ እንዲያገኝ ትልቅ እድል ሰጥቷል። በቀላሉ የፈለግከውን አይነት መረጃ ማግኘት ትችላለህ። እንደ ድሮው የተወሰኑ ውስን የሆኑ ምንጮች ብቻ ሳይኑ የሚኖረው ብዙ አማራጮች እንዲኖር ከትርጉም ስራዎች ጋር ተገናኝቶ፣ ለምሳሌ የውጭን ዜና ለመተርጎም የሚፈልጉ ካሉ ከዛ ጋር ተያያዥነት ያላቸውን ጉዳዮችም አቅልሏቸዋል። ቴክኖሎጂው፣ የምንጠቀማቸው ቴክኖሎጂዎች፣ አዳዲስ የተለያዩ ቴክኖሎጂዎች አሉ የምንጠቀማቸው ለዜና ማሰራጫነት መረጃዎችን ለማግኘት የምንጠቀምባቸው መረጃዎች ነገር ግን የእነሱ በላይ በላይ እየበዛ መምጣት እንትን ውስጥ የግራ መጋባት ውስጥ የሚያስገባ ነው። በአንድ ቴክኖሎጂ በአንዱ ላይ እየፈጠነ ከመጣ ቁጥር ትንሽ የአንደኛውን ይዘን በአግባቡ ሳንጠቀምበት አንደኛው መምጣቱ ግራ መጋባት ውስጥ ና የተወሰነ እንትን ውስጥ ያስገባል፣ ኮንዥን ውስጥ ያስገባል። ከዛ ውጭ ግን ስራዎችን በማቅለል ስራዎችን ከዝግጅት ጀምሮ እስከ አየር ላይ እስከማዋል እስከ ስርጭ ድረስ ስራውን በማቀላጠፍ የማይ ተካ ሚና ና ያላቸው እንደ አውሮፓ አቆጣጠር በሁለት ሺዎቹ መጀመሪያ ላይ በኢትዮጵያ ከአንድ ከመቶ በታች እንደነበር የተነገረለት የኢንተርኔት ተጠቃሚዎች ቁጥር ባለፈው ዓመት ማለትም እንደ ሮ በአውሮፓ አቆጣጠር በ2023 ወደ 22.3 ከመቶ ከፍ ማለቱን የሞባይል ስልኮች ተደራሽነት 45 ከመቶ መድረሱንና እንዲሁም የማህበራዊ ሚዲያ ተጠቃሚዎች ቁጥር 9.1 ሚሊየን መድረሱን ከዓለም ባንክና ዳታ ሪፖርታል ከመሳሰሉት ዓለም አቀፍ ተቋማት የተገኙት መረጃዎች ያመለክታሉ። የግሎባል ሚዲያ ኢንዴክስ ባወጣው የፕሬስ ነፃነት ደረጃ ኢትዮጵያ ባለፈው የ2023 ዓመት 114ኛ ደረጃ የተሰጣት መሆኑን መሆኑም ተገልጸዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። እየተከታተላችሁ ያላችሁት የሰኔ 15 2016 ዓ ም የቅዳሜ ምሽት ዝግጅታችን ነው። አሁን ደግሞ የአየር ሰዓቱን ለሙዚቃ ቃን አስረክባለሁ። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። já, já, já, já, já, ጤና ስጥልኝ እንደምንሰነበታችሁ ይህ ሳምንታዊው የሙዚቃ ቀና ነው። በዝግጅቱ ዘና እንደምትሉ ተስፋ በማድረግ እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዶልኔ አብራችሁን ቆዩ። ስትሮበሪ ሌተር 23 ዘ ብራዘርስ ጆንሰን በተባለውና በሁለቱ ወንድማማቾች ጆርጅ እና ሉዊስ ጆንሰን የተቋቋመ ባንድ ሲሆን በሰባዎቹ ዝናን ካተረፉት ስራዎቻቸው ስትሮበሪ ሌተር 23 አንዱ ነው። ለበርካታ ፊልሞችና ማስታወቂያዎች ማጀቢያነት ውሏል። ያቀናበረላቸው ዝነኛው ኩዊንሲ ጆንስ ነው። የእንጆሪ ቀለም ባለው ፖስታ ላይ ስለተጻፈ የፍቅር ደብዳቤ እንደሚያወሳና ልጁና ልጅቱ 22 ደብዳቤዎችን ተጻጽፈው 23 23ስተኛው የዘፈን ግጥም ሆኖ እንደወጣ የግጥሙ ደራሲና ግሩም ጊታር ተጫዋች የሆነው ጃኒ ኦቲስ ወይም በመድረክ ስሙ ሸጌ ኦቲስ በአንድ ወቅት ተናግረዋል። ስትራበሪ ሌረር 23 a letter later has hosted the brothers Johnson can i Its Groove, Earth, Wind and Fire የተሰኘ ባንድ ነው። ለሙዚቃው ተሸንፎ ወደ ዳንስ ወለሉ መምጣት በርካታ መልካም ጥቅሞች እንዳሉት የሚሰብክ ዜማ ነው። ኧርዝ ዊንድ ኤንድ ፋየር ትንሽ ወዝወዝ እንዳላችሁ ተስፋ አለኝ። በመከታተል ላይ የምትገኝ ሳምንታዩ የሙዚቃ ቀናን ነው። እስከ ምሽቷ 4 ሰዓት አብራችሁ እንድትቆዩ ጋብዛሉ። ፍሪ ማይንድ የ29 ዓመቷ ናይጄሪያዊ ቴማሌዲ ኦፕኒዬ በሙዚቃው ዓለም በምትታወቅበት ቴምስ አቀንቃኝ የሙዚቃ ግጥም ደራሲና አቀናባሪ ስትሆን የሀገሯ ልጅ ዊስኪድ ከአራት ዓመታት በፊት በለቀቀው ኤሰንስ በተሰኘው ሙዚቃ ላይ በመሳተፏ ዓለም ላይ አውቃት ችሏል። የዊዝኪድ ኤሰንስ በጀስትን ቢበር ተሳታፊነት ሲለቀቅ ለግራሚ ሽልማት ለመታጨት በቅታለች። አቀንቃኟ የአእምሮም ሆነ የስሜት ነፃነት ለማግኘት እንዲሁም በውስጧ ካለው ቀውስ ወጥታ ሰላምን ለማግኘት ስለምታደርገው ትግል ያወሳል። Bum bum, bum bum bum Bum bum, bum bum hey. Free mind. Yeah. And our first guest is a, a singer and songwriter from Ethiopia. Ethiopia, who's uh, very popular in Europe and the rest of the world, including the United States. So please welcome Aster Aweka. Why don't you why don't you tell us the title of the next song you're gonna do? Oh. Uh, this song. The name of the song is called "Sababu." What, uh, what does that mean? It means you're my excuse. You're my excuse. Yeah. Okay. Let's do it. "ሰበቡ" አስቴር አወቀ ከ34 ዓመታት በፊት ናይት ሚውዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነው። ሰበቡ አስተራወቀ በእንዳር ፋና አቆጣጠር 1990 ናይት ሚዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነበር። Are you gonna call me like you said you would? Is this really your real phone number? But you know, I'm a man now, baby. A grown man. And I came alone. <laughs> and the Spirit taught me one thing. I call your name. ስዊች የተሰኘው አሜሪካዊ የሪትም ን ብሉስ እንዲሁም ፈንክ ባንድ ነው። በሌለችበት ስሟን መጥራት ብቸኝነቱን እንደሚያቀልና ጥሩ ስሜት እንደሚፈጥር ዜማው ይተርካል። የምስዘናበታችሁ በዚሁ ዜማ ነው። ትንሽ ዘና እንዳላችሁ ተስፋ አድርጋለሁ። ለሳምንት ቀጠሮ ነያዝ። እንግዶልኔኝ ሰላም። የተከበራችሁ አድማጮቻችን ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀቁ። የምሽቱን ፕሮግራሞች እየመራው አብሬያችሁ ያመሸውት አስማማየኖ ነው ነበርኩኝ። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።